ስፖርት በሪዮ ዲ ጄኔሮ የኦሎምፒክ ውድድር የኢትዮጵያ አትሌቲክስ ፌዴሬሽን ዝግጅቱን ማጠናቀቁ ተነገረ የኢትዮጵያ የታዳጊዎች ብሔራዊ ቡድን የጋናቸውን አሸነፈ በዳይመንድ አትሌቲክስ ውድድር ኬንያውያን አትሌቶች በመካከለኛ ርቀት ተወዳዳሪ አልተገኘላቸውም ኖቫክ ጃኮቪችና ጋብሪያና ሙጉራታ ተጋጣሚዎቻቸውን በፈረንሳይ ኦፕን የሜዳ ቴኒስ አሸነፉ የሚሉትንና ሌሎችንም ጨምረን በዛሬው ሳምንታዊ ስፖርት ዝግጅታችን ይዘናል አብራችሁን ቆዩ ኢትዮጵያ በሰላሳ አንደኛው የሪዮ ዲ ጄኔሮ ኦሎምፒክ ውድድር የሚሳተፉት አትሌቶቿ ከጉልበት ሰጪ መድኃኒት ጋር በተያያዘ የሚያሰጋቸው አንዳች ነገር የለም ሲሉ በኢትዮጵያ ስፖርት ኮሚሽን የብሔራዊ ጸረ ዶፒንግ ጽሕፈት ቤት የሕክምና ባለሙያ የሆኑት ዶክተር አያሌው ጥላሁን ለዶቼቬሌ ዛሬ ተናገሩ። ምንም ነገር አያሰጋትም። ስጋቱ ዜሮ ነው። ኢትዮጵያ የማራቶን ቲሟን ትልቁን ቲሟን በሴትም በሆን ልመርታለች ነገ ግን ኦፕሼት የሚያደርጉት ፌዴሬሽኑ ይሆናል። ዝግጅታቸውን በጣም በከፍተኛ ደረጃ በሀገር ውስጥ እያደረጉ ነው። ዶፒንግ ኬዝን በተመለከተ ሰባት ወጣት አትሌቶቻችን ነበሩ በዛ ውስጥ የተጠረጠሩት ከሰባቱ ሃይማኖት አለሙ የምትባለው የወሰደችበት አግባብ ጉልበትን የሚያስጨምር ባለመሆኑ ኑሪ ልጅ ተደርጋለች። ስድስቱ እስቲ ለአንደር ከተኝ ናቸው። አይደብለኤፍ በሚሰጠን በምንጠባበቀው መረጃ መሰረት እንግዲህ ወደፊት ወይ ነጻ የሚወጡ ሊኖሩ ይችላል። ኦር ቅጣታችን ይቀንስላቸው ሊኖሩ ይችላሉ። ኦር መደበኛውን ቅጣት የሚቀጡ ሊኖሩ ይችላሉ። እዛ ውስጥ ካሉት አትሌቶች ውስጥ ወጣቶች ያስቃሉ። ኢትዮጵያ ሁሉን ማጣት ስለማትፈልግ ቁጭት ከሚኖረን በስተቀር አሁን የኢትዮጵያ ቲም ጠንካራው ቲም እየታይ ነው ተጠቃለለም ይገኛል ስለዚህ ኢትዮጵያ ምንም ስጋት የለባትም። ሪዮ ኦሎምፒክ በሁለት ሺ አስራ ሰባት የጋቦን አፍሪካ ዋንጫ ማጣሪያ ወደ ሌሴቱ ያመራው ኢትዮጵያ ብሔራዊ ቡድን የሌሴቷቸውን ሁለት ለአንድ አሸንፏል። ሁለቱም ጎሎች በቡድኗ አምበል ጌታነህ ከበደ በአርባ አምስተኛው ና በ አምሳ ሶስተኛው ደቂቃ ላይ የተመዘገቡ ነበሩ። የአፍሪካ እግር ኳስ ማህበር ካፍ የዓለም አቀፍ እግር ኳስ ማህበር በቤኒን ላይ ጥሎት የነበረውን የጨዋታ እገዳ ማንሳቱን አስታውቋል። ከዚሁ ጋር ተያይዞ ቤኒን ከኢኳቶሪያል ግኒ ጋር የምታደርገውን ጨዋታ ለመጪው ሳምንት ማስተላለፉን ካፍ አስታውቋል። አትሌቲክስ፣ ትላንት በበርሚንግሃም አሌክሳንደር ስታዲየም ኬንያውያን አትሌቶችን በመካከለኛ ርቀት የደረሰባቸው አልነበረም። በውድድሩ መሀል ተመልካቹ ቆሞ ለታላቁ የቦክስ ንጉስ መሐመድ አሊ ክብር መታሰቢያ ጭብጨባ አድርጓል። ከተደረጉት ውድድሮች መካከል የተመልካችን ቀልብ የሳበው በ3000 ሜትር የተደረገው ውድድር ነበር። የ34 ዓመቱ ሞይ ፋራህ በአገሩና በደጋፊዎቹ ፊት በ3000 ሜትር ርቀት ውድድሩን ብቻውን ሮጦ ቀዳሚ ሆኖ ከመግባቱም በላይ በብሪታንያ ተይዞ የነበረውን የርቀቱን ሪካርድ ሰብሯል። ሞይ ፋራህ ርቀቱን 7 ደቂቃ 32.62 ጨርሷል። ማቴዎ ኬፕታኑና ኪፕ ኮሪ ማዮ ከኬንያ ሁለተኛና ና ሶስተኛ ሆነው ጨርሰዋል በ3000 መሰናክል ከ1 እስከ ስድስተኛ በመውጣት ኬንያውያኑን የደረሰባቸው አልተገኘም። እምብዛም በማይዘወተረው የ600 ሜትር ርቀት ውድድር አሁንም ከምስራቅ አፍሪካዊቱ ሀገር ኬንያ ዴቪድ ሩድሻ አንድ ደቂቃ 13 ነጥብ አንድ ዜሮ ሰከንድ በመግባት የራሱን የርቀቱን ሰዓት አሻሽሏል ኢትዮጵያዊው ዳዊት ወልዱ ተካፋይ የነበረበት የ1500 ሜትር ርቀት አስፕል ኪፕሮፕ 3 ደቂቃ 29 ነጥብ 33 ሲጨርስ ተፈካካሪዎቹን ጥሎ በመውጣት ብቻውን በመሮጥ በርቀቱ የራሱን ሰዓት አሻሽሏል። አብዱላ ቲልጉደር ሁለተኛ፣ ኒክ ዊሊስ ሶስተኛ ሲወጡ፣ ዳዊት ወልዱ 3 ደቂቃ 37 ነጥብ 60 በመግባት አስረኛ ሆኗል። በሴቶች የአምስት ሺ ሜትር ርቀት ደግሞ ኬንያዊቷ ቪቪያን ጂፕ ኮሞ 15 ደቂቃ ከ12.79 ስትጨርስ ማርሲያ ቺሮኒ ና ጃኔት ኪሳ ሁለቱም ከኬንያ ሁለተኛ ና ሶስተኛ ሆነዋል። ሐፍታምነሽ ተስፋዬ 15 ቂ ደቂቃ 24.04 አራተኛ፣ ብርቱካን አለሙ 15 ደቂቃ 39.55 በመግባት ሰባተኛ ሆናለች። በመቶ ሜትር አጭር ርቀት ውድድር ኪም ኮሊንስ እና ማይክል ሮድርስ ሁለቱም 10 ነጥብ 11 ሰከንድ በመግባት አንደኛ ና ሁለተኛ ሆኗል። ሰዓቱ ለርቀቱ ዝቅተኛ ቢሆንም የነበረው ከፍተኛ ንፋስ ና ውድድሩ በተፈጠረ ስህተት ሁለት ጊዜ መጀመሩ ምክንያት ሊሆን ይችላል ተብሏል። በከፍታ ዝላይ ኳታራዊው ሙታዝ ኢሳ ባርሽ 2 ነጥብ 37 ሜትር በመዝለል አዲስ ሪከርድ አስመዝግቧል። በሌላ የአትሌቲክስ ዜና የዓለም አትሌቲክስ ፌዴሬሽን ለመጀመሪያ ጊዜ አስር ስደተኛ አትሌቶችን ሊጀመር ስልሳ ቀናት ብቻ በቀሩት ውድድር እንዲሳተፉ መወሰኑን አስታውቋል። የኦሎምፒክ ስደተኛ ቡድን በሚል የተሰየመው ቡድን የጎዳናና ና የትራክ ሯጮችን ዋናተኛ፣ እንዲሁም እንዲሁም የጁዶ ስፖርት አባላትን ያካተተ ነው። ሀገር አልባው ቡድን አሁን በዓለማችን ያለው የስደተኞች ችግር ዓለም አቀፍ ትኩረት እንዲያገኝና ለስደተኞች ተስፋ ለመስጠት ታስቦ እየተመሰረተ ነው። አምስት የደቡብ ሱዳን ተወላጆች፣ ሁለት የዲሞክራሲያዊት ኮንጎ፣ ሁለት የሱሪያና አንድ ኢትዮጵያዊ ተወላጅ ያካተተ ሲሆን የኦሎምፒክን አርማ ወክለው እንደሚወዳደሩ ታውቋል። በሪዮ ኦሎምፒክ መክፈቻ ዝግጅት ላይም ኦሎምፒክን አርማ በመያዝ ከአስተናጋጇ ብራዚል ቀድመው እንደሚጓዙ ታውቋል። ሀያ አራት ሀገር ቡድኖች ፈረንሳይ በምታስተናግደው የኢሮ 2016 ዋንጫ ተካፋይ ናቸው። በስድስት ምድብ የተከፈሉ አራት አራት ሀገሮች የሚፋለሙበት የመጀመሪያው ውድድር የፊታችን አርብ ከመጀመሩ በፊት የተለያዩ ሀገሮች የአቋም ማጠናከሪያ የወዳጅነት ጨዋታቸውን አካሂደዋል። ትላንት ሮማሉ ሉካኮ ኤደን ሀዛርድ እና ሲማን ባስቆጠሩት ሶስት ጎሎች ቤልጅየም ኖርዌይን ሶስት ለሁለት አሸንፏል። በተመሳሳይ በመጪው ቅዳሜ እንግሊዝን የሚገጥመው ራሽያ ከሰርቢያ ጋር አንድ ለአንድ በሆናቸው ውጤት ተለያይቷል። ቼክ ሪፐብሊክ በሜዳው ሁለት ለአንድ በደቡብ ኮሪያ ተሸንፏል። የዌልስ ቡድን ከስዊድን ጋር ለአውሮፓ ሀገራት ዋንጫ ዝግጅት ያደረገውን ጨዋታ በሽንፈት አጠናቋል። ዌልስ የመጀመሪያውን ግማሽ አንድ ለባዶ ከረፍት መልስ ደግሞ ሁለት ጎሎች አስተናግዶ በስዊድን ሶስት ለዜሮ ተሸንፏል። ዛሬ ፖላንድ ከሉቲኒያ ጣሊያን ከፊንላንድ ይጫወታሉ። የአውሮፓ ዋንጫ አስተናጋጇ ፈረንሳይ ከሮማኒያ ጋር በሚያደርጉት ጨዋታ ይጀመራል። የሜዳ ቴንስ የፈረንሳይ ኦፕን የሜዳ ቴንስ ትላንት ተጠናቋል። በሴቶች የ2016 የፈረንሳይ ኦፕን የሜዳ ቴኒስ የነጠና ውድድር አሸናፊነት ከመጀመሪያው ጀምሮ የጋቢያና ሙግራታ ነበር። ካራካስ ቬኔዙዋላ የተወለደችውና መቀመጫዋን ባርሴሎና ያደረገችው ጋቢያና ሙግራታ የዓለም ቁጥር አንዷን ሴሪያ ውሊያምስን በመደዳ 7 ለ5፣ 6 ለ4 በአጠቃላይ 2 ለ0 በመርታት የ2016 የፈረንሳይ ኦፕን የሜዳ ቴኒስ ዋንጫን አንስታለች። የመጀመሪያ ሁለት ፈረንሳዊያን ተወላጆች የተካፈሉበት የሴቶች ጥንድ የሜዳ ቴኒስ ውድድር በካሮላይን ዳርሲያና በክሪስቲና ማልዶቪች በሜዳቸው አሸናፊ ሆነዋል። በወንዶች የነጠላ ውድድር የዓለም ቁጥር አንድ ኖቫክ ጃኮቪች የታላቋ ብሪታንያን ቁጥር አንድ አንዲ ሞሪን በማሸነፍ የመጀመሪያውን የፈረንሳይ ኦፕን የሜዳ ቴኒስ 2016 አሸናፊ ሆኗል። የ29 ዓመቱ ሰርቢያዊ ተጋጣሚውን ያሸነፈው 3ለ6፣ 6ለ1፣ ስድስት ለሁለት ና ስድስት ለአራት በሆነ ውጤት ነው። ጃኮቪች አስራ ሁለት ዋና ዋና የሜዳ ቴኒስ ውድድሮችን ያሸነፈ ሲሆን ከአርባ ሰባት ዓመት በኋላ በአራቱም የግራንድ ሰላም ውድድሮች ያሸነፈ የመጀመሪያው ተጫዋች ሆኗል። ተጋጣሚው አንዲ ሙር በውድድሩ የተሸነፈ ቢሆንም ከ79 ዓመት በኋላ በፈረንሳይ ኦፕን ለፍጻሜ የደረሰ የመጀመሪያው የብሪታንያ ተጫዋች ሆኗል። ቦክስ። የታላቁ የቦክስ ንጉስ መሐመድ አሊ ህይወት ቅዳሜ ዕለት ማለፉ ከተነገረ በኋላ ለንባብ የበቁት ጋዜጦች በሙሉ የመጀመሪያ ገጽ የቦክሱ ንጉስ መሐመድ አሊ ነበር። ይህ የክፍለ ዘመኑ ምትካል ፓስፖርተኛ በስፖርት ብቻ ሳይሆን የሰብአዊ መብት ተሟጋች፣ የሚሰማውን ቀጥታ የሚናገረና ለጥቁሮች መብት የቆመ መሳያ ያልተገኘለት ድንቅ ስፖርተኛ ነበር። በ74 ዓመቱ ህይወቱ ያለፈው መሐመድ አሊ ከ66 ውድድሮች መካከል አራት በውሳኔ አንድ በበቃኝ ከመሸነፉ በስተቀር በ56ቱ አሸንፏል። 37ቱን በዝረራ ሶስት ጊዜ የዓለም ከባድ ሚዛን ሻምፒዮን፣ በቀላል ሚዛን የኦሎምፒክ የወርቅ ሜዳሊያ ባለቤት፣ ሰላሳ ስድስት ጊዜ በተከታታይ ያሸነፈ የቦክሱ ንጉስ መሐመድ አሊ የቀብር ስነ ስርዓት አርብ በትውልድ ስፍራው ሉዊዝ ቫሌ ኬንታኪ እንደሚካሄድ ቤተሰቦቹ አስታውቀዋል። የተለያዩ ሀገራት መሪዎች፣ ታዋቂ ሰዎች፣ ፖለቲከኞችና የስፖርቱ አፍቃሪዎች እንዲሁም ሌሎች በስፖርቱ ብቻ ሳይሆን በሰው ልጅ እኩልነት ትግል የራሱን አሻራ ጥሎ ላለፈው ስፖርተኛ የተሰማቸውን ሀዘን ገልጸዋል። ለቤተሰቦቹና ለወላጅ ዘመዶቹ መጽናናትን እንመኛለን። የሳምንቱ ዋናና የስፖርት ዜና ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።